የዲደብሊው ዜና። በቅድሚያም አበይት ርዕሶቹ፣ በአፋር ክልል ዳሎል አካባቢ ለጉብኝት ከሄዱ እስራኤላውያን ተማሪዎች መካከል ተነጥላ ጠፍታ የነበረች እስራኤላዊት ወጣት ዛሬ ጠዋት ሞታ ተገኘች። መንገድ ጠፍቶባት ነበር የተባለችው ተማሪዋ በውሃ ጥምሳት ሞት እንዳልቀረች ተገምቷል። የሊቢያ ባህር ኃይል 335 ስደተኞችን ከሜዲትራኒያን ባህር ላይ ከመስጠም መታደጉን ዛሬ አስታወቀ። ከስደተኞቹ ውስጥ ኢትዮጵያውያንና ኤርትራውያን አሉበት ተብሏል። በአፍጋኒስታን መዲና ካቡል እየተካሄደ በነበረ የሰርግ ሥነ ሥርዓት ላይ በአንድ አጥፍቶ ጠፊ በተፈጸመ የቦምብ ፍንዳታ 63 ሰዎች ተገደሉ። ትላንት ሌሊት በደረሰው በዚህ ፍንዳታ 182 ሰዎች ቆስለዋል። ዜናው በዝርዝር። በአፋር ክልል ዳሎል አካባቢ ለጉብኝት ከሄዱ እስራኤላውያን ተማሪዎች መካከል ተነጥላ ጠፍታ የነበረች እስራኤላዊት ወጣት ዛሬ ጠዋት ሞታ ተገኘች። አያ ናማና የተሰኘችው ወጣት አስክሬን ዛሬ ከሰዓት በአምቡላንስ ወደ መቀለ መወሰዱን አንድ የአፋር ክልል ባለሥልጣን ለዶይቸቨለ ተናግረዋል። በአፋር ክልል ባህልና ቱሪዝም ቢሮ የቱሪዝም ዘርፍ የቢሮ ምክትል ኃላፊ የሆኑት አቶ አህመድ አብዱልቃድር እስራኤላዊቷ መጥፋቷ ከታወቀበት ከትላንት ጀምሮ ሌሊቱ ሙሉ ፍለጋ ሲካሄድ መቆየቱን ገልጸዋል። በዚሁ ፍለጋ የክልሉ የመንግሥት ኃላፊዎች የበረሃሌ ወረዳ ፖሊስና የመከላከያ ሰራዊት አባላት እንደዚሁም የአካባቢው ነዋሪዎች መሳተፋቸውን አስረድተዋል። የወጣቱ አስክሬን በአካባቢው ነዋሪዎች ዛሬ ጠዋት መገኘቱንም አክለዋል። ሬሳ ዛሬ ጠዋት ሦስት ሰዓት አካባቢ ነው የተገኘው። ሶስት ሰዓት አካባቢ የአካባቢ ሰዎች ለሌ ተስራን ሰዓት ጀምሮ እዛ አካባቢ ፀሐይ በጊዜ ስለምትወጣ ከመቶ በላይ ሰው ነው ዛሬ ለራ የተሰማ ነው። ድሮንም ነበረ በነዛ ሰዎች አማካኝነት ሶስት ሰዓት ድረስ እየፈለጉ ነበርና ወደ መመለሻ ሳይሆን ወደፊት ወደ አንድ ኪሎ ሜትር ሂዳ ነው የተገኘችው። ሰባ እዛ ነው የተገኘው። እስከ አራት ሰዓት ተኩል ድረስ እዛው ነበሩ። ከዛ በኋላ ሰው የሚነሳበት መሳሪያ መቶ አንስተው በአምቡላንስ ወደ መቀለ ነው የላክነው። አውሮፕላን አቅራቢያ ያለው ዘር ስለሆነ፣ እስራኤላዊቷ ወጣት ሞታ የተገኘችበት ዳሎል የተሰኘው ቦታ ከባህር ጠለል በታች 116 ሜትር የሚወርድ ሞቃታማ ቦታ ነው። በአካባቢው ባለው ከፍተኛ ሙቀት የተነሳ ወደ አካባቢው የሚመጡ የአገር ጎብኚዎች በጠዋት ጉብኝታቸውን እንዲያጠናቅቁ እንደሚደረግ አቶ አህመድ ይገልጻሉ። በትላንትና ዕለት የተከሰተውን ሁኔታ ደግሞ እንዲህ ያስረድተዋል። and የመጡ ከእነዚህ ቱሪስቶች ውስጥ ከእስራኤል የመጡ ነበሩ። አምስቱ ቱሪስቶች ነበሩ እዛው ጉሩፕ ውስጥ። እነዚህ ግሩፖች ወደ ጉብኝቱ ቦታ በተለያየ አስጎብኚ ድርጅቶች በአንድ ላይ ሰብስቧቸው ነው የሚመጡት። መኪና ከሚቆምበት ፖታሽ የሚታይበት ቦታ ትንሽ ሀገትማ ተራራማ ነገር አለው እና ፈቶ ለመነሳት ቦታ እየመረቁ ሁሉም እንትኑ እየሄደ ይነሳና ነው የሚመለሰው እና በመመለሻቸው ጊዜ እሷን ያጧታል። አልተመለሰችም። ከዛ በኋላ እሷ እንድቀረጭ ጉሩፕ ሪፖርት ቢያይ ና ይመለሳሉ። ለፍለጋ አንድ ኪሎ ሜትር የሚሆን ሂዳ ነበር እሷ ከዛ ከሚጎበኘው ቦታ ና ወደዛ መንገዱም ጠፍቷት ነው ያልተመለሰችው። ድካም የሚሰማችው እግርም አንዳንዴ የሚሰምጥበት ጊዜ ያለው ና መንገድ ጠፍቷት ነው ና ትክክለኛ የችግሩ መንስኤ ምን እንደሆነ ለይሳ መለማ ከተገኘ በኋላ ነው የሚታወቀው። የጤና ችግር ከሌላት በስተቀር በውሀ ጤም እንደ እንደሞተች ነው እኛም ያገኝ ነው የእስራኤላዊቷ ተማሪ ሞት ለቤተሰቦቿ እንደተነገረ የእስራኤል ጋዜጣ ጀሩሳሌም ፖስት ዘግቧል። የእስራኤል ውጭ ጉዳይ መስሪያ ቤት የተማሪዋን አስክሬን ወደ ሀገሯ ለመውሰድ እንቅስቃሴ መጀመሩንም ጋዜጣው አክሎ ገልጿል። የሊቢያ ባህር ኃይል 335 ስደተኞችን ከሜዲትራኒያን ባህር ላይ ከመስጠት መታደጉን ዛሬ አስታወቀ። ከስደተኞች ውስጥ ኢትዮጵያውያንና ኤርትራውያን አሉበት ተብሏል። የአገሪቱ ባህር ኃይል ቃል አቀባይ ጀነራል አዩብ ቃሲም እንደተናገሩት ወደ አውሮፓ በእንጨት ጀልባ ለመሻገር ከሞከሩት 57 ስደተኞች ውስጥ ዘጠኙ ሕፃናት ናቸው። ስደተኞቹ ኢትዮጵያውያንና ግብፃውያን መሆናቸውንም ለፈረንሳይ ዜና አገልግሎት ጠቁመዋል። የባህር ኃይል ቃል አቃባዩን የጠቀሰው አሶሴትድ ፕሬስ የዜና ወኪል ደግሞ ከስደተኞቹ ውስጥ 53ቱ ኢትዮጵያውያን መሆናቸውን ዘግቧል። የባህር ኃይል ቃኚዎች ከቀናት በፊት ባደረጉት አሰሳ በአራት ጀልባዎች ተጭነው የሜዲትራኒያን ባህርን ሲያቋርጡ የነበሩ 278 ስደተኞችን በተመሳሳይ መታደጋቸውንም አስረድተዋል። ከሆምስ በተባለችው ከተማ የባህር ዳርቻ አቅራቢያ ከተገኙት ከእነዚህ ስደተኞች ውስጥ 128ቱ ሱዳናውያን ናቸው። ከኤርትራ፣ ግብፅ፣ ቻድ፣ ኒጀር እና ቤኒን የመጡ ስደተኞችም በጀልባዎቹ ተሳፍረው ነበር ተብሏል። ሕይወታቸው ከተረፈው ስደተኞች ውስጥ 11ዱ ሕፃናት ሲሆኑ 35ቱ ደግሞ ሴቶች መሆናቸው ተገልጿል። የአንድ ስደተኛ አስክሬንም በጠረፍ ጠባቂዎች መገኘቱም ተነግሯል። የሱዳን የተቃዋሚዎች ጥምረት ከወታደራዊ አመራሮች ጋር በጥምረት ለሚመሰረተው የሉዓላዊ ምክር ቤት አምስት አባላትን መረጡ። የምክር ቤቱ አባላት በመጪው ሰኞ ቃለ መሃላ ላይ ይፈጽማሉ ተብሏል። የነፃነትና ለውጥ ኃይሎች የተሰኘው የተቃዋሚ ጥምረት ለምክር ቤቱ የመረጣቸው አባላት አይሻ ሙሳ፣ ሴዲግ ታወር፣ መሐመድ አልፋክ፣ ሱሌይማን ሐሰን ሼ ኢድሪስ እና ታህ ኦትማን ኢሻቅ የተባሉ ግለሰቦችን እንደሆነ አንድ የጥምረቱ ምንጭ ለሮይተርስ ተናግረዋል። የሱዳን ከፍተኛ ወታደራዊ አመራሮችና የተቃዋሚ መሪዎች ትላንት በካርቱም በተፈራረሙት ስምምነት መሰረት ሁለቱም ወገኖች በሀገሪቱ ከፍተኛው ስልጣን በሚኖረው የሉዓላዊ ምክር ቤት በእኩል አምስት አባላት ይወከላሉ። ሱዳንን እያስተዳደረ የሚገኘው ወታደራዊ የሽግግር ምክር ቤት ቃል አቀባይ ትላንት እንዳስታወቁት ሶስት ከፍተኛ ወታደራዊ አዛዦች የሉዓላዊው ምክር ቤት አባላት ይሆናሉ። ሦስቱ አባላት የወታደራዊ የሽግግር ምክር ቤቱን በኃላፊነት እየመሩ የሚገኙት ጀኔራል አብዱልፈታህ አልቡራንና ምክትላቸው ጀኔራል መሐመድ ሐምዳን ዳጋሎ እንደዚሁም ሌፍትናንት ጀኔራል ያሲር አልአታ ሲሆኑ ቀሪዎቹ ወደፊት እንደሚገለጹ አስታውቀዋል። ከወታደራዊ አዛዦችና ተቃዋሚዎች በተጨማሪ በሁለቱም ወገኖች የሚመረጥ የሲቪል ሰው 11ኛው የምክር ቤቱ አባል እንዲሆን ትላንት በተፈረመው ስምምነት ተጠቅሷል። የለዋሏዊ ምክር ቤቱን የመጀመሪያዎቹን 21 ወራት የሚመራውን ግለሰብ የሚመርጡት የምክር ቤቱ ወታደራዊ አባላት እንደሚሆኑም ከስምምነት ላይ ተደርሷል። ይህ ዶይቸ ቬለ ዲ ደብልዩ ራዲዮ ጣቢያ ነው። የቻድ ፕሬዚደንት ኢድሪስ ዴቢ በሀገሪቱ ምስራቃዊ ክፍል ባሉ ሁለት ክልሎች የአስቸኳይ ጊዜ አዋጅ ዛሬ ደነገጉ። የአስቸኳይ ጊዜ አዋጁ የታወጀው በሁለቱ ክልሎች ባሉ ነዋሪዎች መካከል በዚህ ወር በተቀሰቀሰ ግጭት በርካቶች መሞታቸውን ተከትሎ ነው። የአስቸኳይ ጊዜ አዋጁ ሲላ እና ኡአዳይ በተባሉት ክልሎች ለሶስት ተራት ይዘልቃል ተብሏል። ወደ ሲላ የተጓዙት ፕሬዚደንት ዴቢ ከአሁን ጀምሮ በክልሉ ያለውን ሕዝብ ደህንነት የሚያረጋግጥ ወታደራዊ ኃይል እናሰፍራለን ብለዋል። በሲላ እና ኡአዳይ ክልሎች በከብት አርቢዎችና በአርሶ አደሮች መካከል ካለፈው ሳምንት ጀምሮ በተቀሰቀሰ ግጭት 50 ሰዎች ሞተዋል። በአፍጋኒስታን መዲና ካቡል እየተካሄደ በነበረ የሰርግ ስነ ስርዓት ላይ በአንድ አጥፍቶ ጠፊ በተፈጸመ የቦምብ ፍንዳታ 63 ሰዎች ተገደሉ። ትላንት ሌሊት በደረሰው በዚህ ፍንዳታ 182 ሰዎች ቆስለዋል። ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል። አስከፊ የተባለው የትላንትናው ጥቃት የደረሰው በቁጥር አነስተኛ በሆኑት የሐዝራ ማህበረሰብ አባላት በብዛት በሚኖሩበት በካቡል ምዕራባዊ ክፍል ነው። በጥቃቱ ልባቸው የተሰበረ የሟች ቤተሰቦች ዛሬ የቀብር ሥነ ሥርዓት ሲያከናውኑ ውለዋል። ከትላንትናው አደጋ በሕይወት የተረፉት ሞሐመድ አስሊምና ጓደኞቻቸው የሰባት ዓመት አዳጊን ጨምሮ 16 ዘመዶቻቸውን መቅበራቸውን አሶሴትድ ፕሬስ ዘግቧል። በትላንትናው ጥቃት በደም የተነከረ ሸሚዛቸውን ያልቀየሩት አስሊም በድካም ቢዋጡም ተጨማሪ ሰዎችን መቅበር እንደሚፈልጉ ለዜና ወኪሉ ተናግረዋል። የ14 ዓመት አዳጊ ልጃቸውን በጥቃቱ የተነጠቁት አማኑላህ በፍንዳታው የልጃቸው ፊት እንዳልነበር መሆኑን በጥልቅ ሐዘን ተውጠው አስረድተዋል። የልጄን የተበታተነ የሰውነት ክፍል ባገኘውና ገጣጥሜ ወደ መቃብር በወሰድኩት ሲሉ በእንባ ታጀበው ተናግረዋል። በአፍጋኒስታን ለ18 ዓመታት የዘለቀውን ውጊያ ለማብቃት ከዩናይትድ ስቴትስ ጋር እየተነጋገረ ያለው ታሊባን ጥቃቱን ተቀባይነት የሌለውና ምክንያት የለሽ ሲል አውግዞታል። ይህ ዶይቸ ቨለ ዲ ደብልዩ ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት አበይት ርዕሶቹን በድጋሜ በአፋር ክልል ዳሎል አካባቢ ለጉብኝት ከሄዱ እስራኤላውያን ተማሪዎች መካከል ተነጥላ ጠፍታ የነበረች እስራኤላዊት ወጣት ዛሬ ጠዋት ሞታ ተገኘች። መንገድ ጠፍቶባት ነበር የተባለችው ተማሪዋ በውሃ ጥም ሳት ሞት እንዳልቀረች ተገምቷል። የሊቢያ ባህር ኃይል 335 ስደተኞችን ከሜዲትራኒያን ባህር ላይ ከመስጠመት መታደጉን ዛሬ አስታወቀ። ከስደተኞች ውስጥ ኢትዮጵያውያንና ኤርትራውያን አሉበት ተብሏል። የሱዳን የተቃዋሚዎች ጥምረት ከወታደራዊ አመራሮች ጋር በጥምረት ለሚመሰረተው የሉዓላዊ ምክር ቤት አምስት አባላትን መረጡ። ዜናው በዚሁ ተጠቃልሏል። ሰላም